ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ግንቦት 9 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሽታችኋል አድማጮች አስተናጋጆቻችሁ ቆንጅታዬ ና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን የመላ ኢትዮጵያ አንድነት ድርጅት መኢአድ ና ሰማያዊ ፓርቲ በቅልንጦ ማረሚያ ቤት የሚገኙ አባሎቻቸውን መጎብኘት መከልከላቸውን እየተናገሩ ናቸው። ሕገ መንግስቱ ይፈቅድላቸዋል፣ የሚከለክል ነገር የለም። ግን አንድ ግለሰብ እዛ በር ላይ ቆሞ ሂዱ እንዲያውም እናንተ አትገቡም እቃው ብቻ ሳይሆን እናንተም አትገቡም ብሎ የሚከለክል ከሆነ ትልቁን የህገ መንግስት ማሻሻል ጉዳይ እንዴት አድርገን ተግባራዊ እናደርጋለን? ዶክተር በዛብህ ደምሴ የመላ ኢትዮጵያ አንድነት ድርጅት ፕሬዝደንት ናቸው። ዘገባው በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጂት። ሱዳን ፕሬዚደንት ሀሰን ኦመር አልበሽር በያዝነው ሳምንት መጨረሻ ሳውዲ አረቢያ ውስጥ በሚከናወነው የመሪዎች ስብሰባ ላይ እንዲገኙ መጋበዛቸው የመብት ተሟጋቾችና ተንታኞችን እያነጋገረ ነው የዩናይትድ ስቴትስ ፕሬዚደንት በዚያ ስብሰባ ላይ እንደሚገኙ እየተጠበቀ ነው የሚለው አንዱ አብይ ዜናችን ነው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እጅግ ከፍተኛ ሚስጥር ሆኖ መያዝ ያለበትን የስለላ መረጃ ለሩሲያ ዲፕሎማቶች ገለጡ በተባለው ላይ ከስራ ያሰናበቷቸው የጸጥታ አማካሪያቸውን እና የሩሲያን ግንኙነት አስመልክቶ የተያዘውን የወንጀል ምርመራ ሂደት ለማደናቀፍ ሞከሩ የሚለው አስደንጋጭ ውንጀላ ተጨምሮበታል የሚለው ሌላው ዜናችን ነው። ሌሎችም በርካታ ዜናዎች አሉ። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሱዳን ፕሬዚደንት ኦመር ሐሰን አልበሽር በያዝነው ሳምንት መጨረሻ ላይ ሳውዲ አረቢያ ውስጥ በሚካሄደው የመሪዎች ስብሰባ ላይ እንዲገኙ መጋበዛቸው የመብት ተሟጋቾችና ተንታኞችን እያነጋገረ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዚያ ስብሰባ ላይ እንደሚገኙ ይጠበቃል። የሱዳኑ ፕሬዝደንት በዓለም አቀፉ የወንጀል ፍርድ ቤት በጦር ወንጀሎች ተከስሰው የሚፈለጉ በመሆናቸው መጋበዛቸው ንግግርና ውዝግብ ቀስቅሷል። ተቃውሞም ገጥሞታል። ጂል ክሬግ ከናይሮቢ የላከችው ዘገባ እንደደረሰን እናቀርባለን። ሶማሊያ ዋና ከተማ ሞቃድሾ ውስጥ ዛሬ ረቡዕ መኪና ላይ የተጠመደ ቦምብ ፈንድቶ አምስት የጸጥታ ጥበቃ አባላትና አንድ የተቀባሪ ፈንጂዎች ኤክስፐርት ገደለ። የሶማሊያ ፖሊስ ቃል አቀባይ መሐመድ ዩሱፍ ኦማር ማዳሌ ሲናገሩ ቦምብ የተጠመደባት መኪና ሞቃዲሾ ዋዳጅር ቀበሌ ፖሊስ ጣቢያ አጠገብ ቆማ እንደነበረና የጸጥታ ሰራተኞች ተጠር ተጠራጥረው የመኪናዋን አሽከርካሪ አስረው ፈንጂውን ለማምከን ሲሞክሩ እንደፈነዳባቸው ገልጸዋል። ለጥቃቱ ኃላፊነት የወሰደው ወገን እስካሁን የለም። ይሁን እንጂ እንዲህ ያሉ ሽብርተኛ ጥቃቶችን በማድረስ ብዙውን ጊዜ የሚጠረጠረው ጽንፈኛው የሁከት ቡድን አልሻባብ ነው። የሱዳኑን ፕሬዚደንት ወደ ሳውዲ አረቢያ የመሪዎች ስብሰባ መጓዝ አስመልክቶ ጂል ክሬግ ከናይሮቢ የላከችውን ዘገባ ትዝታ በላቸው ታቀርባለች። ዓለም አቀፉ የወንጀል ፍርድ ቤት አይሲሲ እንደ አውሮፓ አቆጣጠር ከ2009 ዓ ም ጀምሮ ነው አልበሽር ከህግ ያመለጡ ናቸው በማለት ታድነው እንዲያዙ ትዕዛዝ ያስተላለፈው። ሂውማን ራይትስ ዋች የተባለው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ተባባሪ ዳይሬክተር ኤሊስ ኬፕለር በጦርነት ወንጀል በተከሰሱ ግለሰብና በዩናይትድ ስቴትስ ፕሬዝደንት መካከል የሚኖረው ግንኙነት አሉታዊ ይሆናል ይላሉ። Sudan's President Omar al-Bashir has been charged by the International Criminal Court. የሱዳን ፕሬዝዳንት ኦማር አልበሽር በዳርፉር ጦርነት ወቅት በተካሄደ ከፍተኛ ወንጀል ነው በዓለም አቀፍ ሕግ በፍርድ ቤቱ የተከሰሱት። ክሱም የዘር ጅምላ ፍጅት፣ የጦርነት ወንጀል ና ሰብአዊ ፍጥር ላይ ወንጀል መፈጸምን ይጠቀልላል። በእውነቱ ከዚህ የከፋ ወንጀል የለም። በሃርቨርድ ዩኒቨርሲቲ የኤፍኤክስቢ የጤናና የሰብአዊ መብት ማዕከል ባልደረባ ኤሪክ ሪቭስ ፕሬዚደንት ትራምፕ የመሪዎቹ ጉባኤ ላይ የመሳተፍ እቅዳቸውን መሰረዝ አለባቸው ይላሉ። በዚህ ወንጀል ተከሰው አልባሽር ያለምንም ችግር መዘዋወር መቻላቸው ዓለም አቀፍ የወንጀል ችሎትን ደካማ ያደርገዋል። ስለዚህ የመሪዎቹ ጉባኤ ላይ በመገኘት ትራምፕ የዚህ ተባባሪ መሆን የለባቸው። የሱዳን ውጭ ጉዳይ ሚኒስቴርና የመንግስት ቃል አቀባይ የበኩላቸውን እንዲያስረዱ የተደረገ የስልክ ጥሪ መልስ አላገኝም። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ማዕከላዊ ካሳይ ክልል በሚካሄደው ውዝግብ ሲቪሎች ከፍተኛ ዋጋ እየከፈሉ መሆናቸውን የተባበሩት መንግስታት ድርጅት አስታወቀ። በዚህ ሳምንት ይፋ የተደረገ አንድ የመንግስታቱ ድርጅት መግለጫ የመንግስቱ የጸጥታ ኃይሎች ሴቶችና ህጻናትን እየገደሉ ናቸው ሲል ይከሳል። ከኪንሻሳ ዘጋቢያችን ዊልያም ክሎውስ የላከው ሪፖርት አለ፣ አዲሱ አበባ ያቀርበዋል። ካለፈው ነሐሴ ወር ጀምሮ ማዕከላዊ ኮንጎ ሪፐብሊክ ውስጥ የሚገኘው የካሳይ ክልል በመንግስቱ የደህንነት ኃይሎችና ኳምዊና ንሳፑ በመባል በሚታወቀው ታጣቂው ቡድን መካከል በሚካሄድ ግጭት የደም ጎርፍ የሚታይበት አካባቢ ሆኗል። ሁለቱም ወገኖች ግን ከተባበሩት መንግስታት ድርጅት ውግዘት አላመለጡም። ታጣቂው ቡድን ሕፃናትን መልምሎ ለውጊያ በማዘጋጀቱና በሕንፃዎችና በባለሥልጣን ላይ ጥቃት በመፈጸሙ ሲወነጀል፣ የመንግሥቱ የደህንነት ኃይሎች ደግሞ በካምዊናን ፓሱ ሽምቅ ተዋጊዎች ላይ ያልተመጣጠነ ወታደራዊ ሰራዊት በማሰማራት ተከሰዋል። ትናንት ማክሰኞ የተባበሩት መንግስታት የጋራ ሰብአዊ መብት ቢሮ ባወጣው መግለጫ የኮንጎ ኃይሎች ባለፉት መጋቢትና ሚያዚያ ወራት 16 ሴቶችንና 53 ሕፃናትን ጨምሮ ካይሳይ ክልል ውስጥ በድምሩ 185 ግድያዎችን በሦስት ወራት ጊዜ መፈጸማቸውን አመልክቷል። ቪኦኤ የተባበሩት መንግስታት ድርጅት የጋራ ሰብአዊ መብት ቢሮ ማስተባበሪያ ዲሬክተርን ሆሴ ማሪያ አራንዛን አነጋግሯል። በመንግስቱ ሰራዊት የተወሰደው ከመጠን ያለፈ ኃይል በጣሙን አሳስቦናል። በተለይም በፖሊሱ ክፍል አባላትና በጦር ኃይሎቹ ባልደረቦች የጅምላ ግድያ ተካሂዷል። ጦርነቱ ከተቀሰቀሰ ጀምሮ እስከ ሰባት መቶ ሲቪሎች ሲቪሎች እንደተገደሉ ነው አራንዛ ለቪኦኤ የገለጡት። መንግሥት ግን ያስተባብላል። ወታደራዊ ቃል አቀባዩ ጄኔራል ሊዮን ሪቻርድ ካሶንጋ ለጋዜጠኞች በሰጡት ቃል የኮንጎ ወታደሮች ዓለም አቀፍ የሰብአዊ መብት ድንጋጌዎችን ያከብራሉ ብለዋል። ካይሳይ ክልል የሚካሄደው ውጊያና አለመረጋጋት አንድ ነጥብ ሁለት ሚሊዮን ለሚሆኑ ሲቪሎች መፈናቀል ምክንያት ሆኗል ሲል የተባበሩት መንግስታት ያስታውቃል። አመጹ ተጋግሟል። የተባበሩት መንግስታት እንደሚለው በዚህ በግንቦት ወር መጀመሪያ ሳምንት ውስጥ ብቻ አንድ መቶ ሺህ ሲቪሎች ተፈናቅለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በእጅግ ከፍተኛ ሚስጥርነት መያዝ ያለበትን የስለላ መረጃ ለሩሲያ ዲፕሎማቶች ነገሩ በተባለው ላይ ከስራ ያሰናበቷቸው የብሔራዊ ጸጥታ አማካሪያቸው ማይክል ፍሊን እና የሩሲያን ግንኙነት አስመልክቶ የተያዘውን የወንጀል ምርመራ ሂደት ሊያደናቅፉ ሞከሩ የሚለው አስደንጋጭ ውንጀላ ተጨምሮ ዋይት ሀውስ በከባድ ውጥረት ተጠምዷል። ፕሬዝደንቱና ረዳቶቻቸው ከሩሲያ ጋር የነበራቸውን ግንኙነት የሚመረምር ልዩ አቃቤ ሕግ ወይም ኮሚሽን እንዲሰየም የሚጠይቁ የዩናይትድ ስቴትስ ምክር ቤት አባላት ቁጥርም እየጨመረ ነው። የሜሪላንድ ክፍለ ሀገር፣ ዲሞክራት የምክር ቤት አባል ኤሊጃ ኢ ካሜንስ አንዱ ናቸው። እንዲህ ይላሉ። ኮሚቴዎቻችን እስካሁን ጥብቅ ምርመራዎችና ክትትሎችን ማካሄድ ነበረባቸው። እንዲህ አይነት ቅሌቶችን በቸልታ ማለፍ መቀጠላችን ተቀባይነት የለውም። ደግሞም በእርግጥ ቅሌቶች ናቸው። የተወካዮች ምክር ቤት የሪፑብሊካኖች መሪው አፈ ጉባኤው ፖል ራያን በበኩላቸው በአሁኑ ጊዜ ሶስት ምርመራዎች እያካሄድን ነው በቂ ነው ይላሉ። የማናደርገው ነገር ቢኖር በ24 ሰዓት የዜና ስርጭት የሆነውን ተጨባጩን ሐቅ ለማግኘት አለመስራት ነው። የእኛ ሥራ የተያዙት ምርመራዎች ሐቆቹን ይዘው ክትትል መደረጋቸውን ከስሜታዊነት ነፃ አሁንን ማረጋገጥ ነው። ያ ደግሞ ጊዜ እንደሚወስድ ግልጽ ነው። በሚስተር ትራምፕና በሩሲያ ግንኙነት ጉዳዮች ላይ ምርመራ እንዲከፈት በአዲስ መልክ ፍላጎቱ የተቀሰቀሰው ፕሬዝደንቱ ባለፈው ሳምንት በድንገት ያባረሯቸው የቀድሞ የፌዴራል ምርመራ ቢሮ ዲሬክተር ጄምስ ኮሚ የጻፉት ማስታወሻ አለ የሚል ከኮሚ ባልደረቦች ከተሰማ በኋላ ነው። በኮሚ ባልደረቦች መሰረት በጊዜው የሩሲያውን ጉዳይ ይመሩ የነበሩት እሳቸው በየካቲት ወር ከሚስተር ትራምፕ ጋር ከተወያዩ በኋላ ፕሬዚደንቱ በቀድሞ የብሔራዊ ጸጥታ አማካሪያቸው ማይክል ፍሊን ላይ የተያዘውን ምርመራ ይተዉት ብለው እንደጠየቋቸው ማስታወሻ ላይ አስፍረዋል። ሚስተር ትራምፕና ኮሚ የተነጋገሩት ትራምፕ ጀነራል ፍሊንን ከሩሲያ አምባሳደር ጋር ስላደረጉት ግንኙነት ለምክትል ፕሬዚደንቱ ለማይክ ፔንስ ከዋሹ በኋላ ከስራ ካሰናበቷቸው በኋላ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ክቡራትና ክቡራን አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እንዲሁም በ15785 ኪሎ ኸርስ በ22 ሜትር ባንድ በ13830 በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የረቡ ምሽት ፕሮግራም ነው። በዚህ ምሽት በርከት ያሉ ዘገባዎችና መደበኛ ፕሮግራሞችን ይዘናል። በኢትዮጵያ የፍትህ ሳምንት ከሚያዝያ 30 እስከ ግንቦት 6 2009 ዓ ም ተከብሯል። ስለ ኢትዮጵያ የፍትሕ ይዞታ በዲሞክራሲ በተግባር ዝግጅታችን የሕግ ባለሙያዎችን አወያይተናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የመላ ኢትዮጵያ አንድነት ድርጅት መኢአድ እና ሰማያዊ ፓርቲ በቅሊንጦ ማረሚያ ቤት የሚገኙ አባሎቻቸውን መጎብኘት መከልከላቸውን እየተናገሩ ነው። የታራሚዎችን ሕገ መንግሥታዊ መብቶች የጣሰ ነው ያሉትን ይህን አድራጎት እንዲታረም ለፌዴራል ማረሚያ ቤቶች አስተዳደር አቤቱታ ማቅረባቸውን አስታውቀዋል። አዲስ አበባ የሚገኘው ዘጋቢያችን መለስካቸው አምሃ ከቅሊንጦ ማረሚያ ቤት ማብራሪያ ለማግኘት ያደረገው ጥረት እንዳልተሳካ አመልክቶ ተከታዩን ዘገባ አጠናቅረዋል። የሁለቱም የፖለቲካ ፓርቲ መሪዎች ለቪኦኤ እንዳስታወቁት አምስት አምስት የፓርቲዎቹ አመራር አባላትን የያዘ ቡድን ገንዘብ በጋራ በማሰባሰብ በእስር ቤት ለሚገኙ አባሎቻቸው አስፈላጊ ናቸው ያሏቸውን ቁሳቁሶች ገዝተው በትናንትና እለት ወደ ቂሊንጦ ማረሚያ ቤት ሄደዋል። እንደ ማንኛውም ታራሚን እንደሚጎበኝ ሰው የሚጠየቀውን ሁሉ አሟልተው እንደሄዱ የሚናገሩት የፓርቲ መሪዎች የማረሚያ ቤቱ ኃላፊዎች አባሎቻቸውን እንዳይጎበኙ ለተጎብኚዎች የገዟቸውን ቁሳቁሶችን መልሰው ይዘው እንዲሄዱ እንዳስገድዷቸው ተናግረዋል። የመያድ ፕሬዚዳንት ዶክተር በዛብህ ደምሴ ተፈጽሟል ያሉትን የአሰራር ጉድለት በአሁኑ ጊዜ እየተካሄደ ከሚገኘው የፓርቲዎች ውይይት ዓላማ ጋርም ያያይዙታል። እነዚህ ሰዎች በህግ ጥላ ስር ናቸው። ህገ መንግስታዊ መብት አላቸው ደግሞ ከነቴራ የእግር ሹራብ ሌላም ነገር እንዲገባላቸው ህገ መንግስቱ ይፈቅድላቸዋል። የሚከለክል ነገር የለም። ግን አንድ ግለሰብ እዛ በር ላይ ቆሞ ሂዱ፣ እንዳውም እናንተ አትገቡም፣ እቃው ብቻ ሳይሆን እናንተም አትገቡም ብሎ የሚከለክል ከሆነ ትልቁን የህገ መንግስት ማሻሻል ጉዳይ እንዴት አድርገን ተግባራዊ እናደርጋለን? እና በእውነቱ ይሄንን መንግስት በቀና አመለካከት ተመልክቶ መፍትሄ ማግኘት ይኖርበታል። እናንተ ብቻ ነው የተከለከለው ወይስ በልማድም በአሰራርም በህግም እነዚህ ነገሮች ተከልክለዋል? ለሌሎችም እንዳይገባ እኛ እንደዚህ አይነት ነገር እኔ በበኩል አላውቅም። ግን ከእኛ አጠገብ የነበሩ ሰዎች ብዙ ህዝብ ነው እንግዲህ በተራ ነው ቁጭ ብለን ሁሉም በፌስታል ውስጥ ብዙ ነገር ተሸክሙ ይዘዋል የያዙ እኛ ብቻ ነን። እነንተ የተከለከል የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ በበኩላቸው የጉብኝቱ ትኩረት በተለይ ራቅ ካሉት የሀገሪቱ ክፍሎች መጥተው በስር የሚገኙ አባላት መሆናቸውንም ያስረዳሉ። እነዚህ የቤተሰብ የቅርብ ክትትል ሊያገኙ አይችሉም ይላሉ። በተለይ ከክፍለ ሀገር፣ ከጎንደር፣ ከአርባ ምንጭ፣ ከትግራይም ከደሴም ዙሪያ የመጡ ሰዎች ልብሳቸው ላያቸው ላይ ያለቀ መሆኑን ሰምተናል። እኔም በአይኔ ያየሁት አለ ውስጥ በነበርኩበት ጊዜና ለእነዚህ ሰዎች ልብስ ያስፈልጋቸዋል። ከዚያ በተጨማሪ ደግሞ የፍርድ ቤት ወረቀት ይፈልጋሉ። ሰላማዊ ታጋይ መሆናቸውን በዛ ክልል ተወዳድረው እንደነበር፣ የወረዳ የዞን አመራር እንደነበሩ ደብዳቤ የሚፈልጉ አሉ። ለፍርድ ማቅለያም ለምስክርነትም ያንን የሚፈልጉ ሰዎችም እነማን እንደሆኑ ሄደን በአካል ለማነጋገር ነው የፈለግ ነው የነበረው። ቀጥለውም ጉብኝቱ እንዳልተሳካ ይገልጹና ፓርቲዎቹ የወሰዱትን እርምጃ ገልጸዋል። በዚህ ሁኔታ አዝነን ተመለስን። ለፌዴራል ማረሚያ ቤቶች አስተዳደር ደብዳቤ ጽፈን እነዚህ ሰዎች አባሎቻችን ናቸው፣ አጋሮቻችን ናቸው፣ የትግል አጋሮቻችን ናቸው። ስለዚህ በህገ መንግስታዊ መብታቸው ነው የመጠየቅ በዛ መሰረት ማረሚያ ቤቱን እንዲያዝዝልን ደብዳቤ ያስገብተናል። ትናንት እንደመጣን ከዛ አቶ የሸዋስ አክለውም ይህ ፓርቲዎቹ በጋራ የወሰዱት እርምጃ በዚህ ረገድ ምን ስልት መከተል እንደፈለጉም ጠቁመዋል። እንግዲህ ብዙ ጊዜ መንግስት እንደ መውጫ የሚያደርገው ይሄ የአፈጻጸም ችግር ነው። አንዳንድ ይህን ያላወቁ የጸጥታ ሰራተኞች ወይም ካድሬዎች ናቸው ይህን የሚፈጽሙት ምናምን የሚሉት ነገር አለ። ይህንን አላወቅንም እንዳይሉ ነው ይጻፍ ነው። ይሄ ተራ ካድሬ ወይም ተራ ወታደር ያደረገው ከሆነ ትእዛዝ እንዲያስተላልፈለት የፌዴራል ማረሚያ ቤቶች በዛ ስር ነው የሚተዳደረው ክሊንቶ። ስለዚህ እነዚህ ሰዎች የመጠየቅ መብት አላቸው፣ እኛን ማለት ነው እስረኞች ደግሞ በዘመዶቻቸው በአጋሮቻቸው የመጠየቅ መብት አላቸው፣ በጠበቃም ጭምር ብሎ እንዲነግረው እንዲያስተምረው ማለት ነው። ያንን ካላረገ ግን ሆን ብሎ በመንግስት የሚሰራ ነው ማለት ነው። ያንን ደግሞ በመግለጫ ለህዝብ እናወጣለን ማለት ነው። በቅሊንጦ ማረሚያ ቤት ትናንት ተፈጽሟል የተባለውን ለማጣራትና ማብራሪያውን ለመጠየቅ ከማረሚያ ቤቱ አመራር አባላት ለአንዱ ለሱፐር ኢንቴንደንት አሰፋ በእጅ ስልካቸው ደውዬ ነበረ። ራሴን አስተዋውቄ ማብራሪያ የምፈልግበትን ጉዳይ መዘርዘር ስጀምር ግን ስልኩ ከወዲያ በኩል ተዘጋ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የተከበራችሁ አድማጮች። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ላለፈው አንድ ዓመት በላይ ጊዜ በምዕራባዊና ደቡባዊ አፍሪቃ በሚገኙ ሀገሮች ለከፍተኛ የምርት ውድመትና ሌሎች ተያያዥ አደጋዎች አጋልጦ የከረመው የጸረ ሰብል ተባይ ወረርሽኝ በምስራቃዊ አፍሪቃ እየታየ መሆኑ ተዘግቧል። የአሜሪካ ድምጿ ጂል ክሬግ ከናይሮቢ ባጠናቀረችው ሪፖርት የተባዩ ወረርሽኝ አካባቢውን በመታው ድርቅ ምክንያት አሳሳቢ ደረጃ ላይ ያለውን የምግብ አቅርቦት ይበልጥ ወደ ከፋ ሁኔታ እንዲያመራ ማድረጉን ዘግባለች። ለዝርዝሩ አሉላ ከበደ የሀያ አምስት አመቱ ቲሞቲ ሙባያ በምዕራባዊ ኬንያ በግብርና ስራ ነው የሚተዳደረው። አካባቢውን ያጠቃው የጸረ ሰብል ተባይ ባለፈው ሚያዝያ ወር ብቻ ከሰብል ምርቱ ከሰባ አምስት በመቶ በላይ የሚሆነውን እንዳወደመበት ይናገራል። ልናደርግ የምንችለው ምንም ነገር የለም። ምክንያቱም ጸረ ሰብል ተባዮቹ በመንጋ አንድም የሰብል አይነት ሳይቀራቸው እምሽክ አድርገው በመብላታቸው ለወረርሽኙ የማይጋለጥ አማራጭ የሰብል ዝርያ ላይ ማተኮር ወስኛለሁ። ባዶጅን እንዳልቀር በያዝነው የዝናም ወራት ሊይዝ የሚችል ከዛፋት ተክል መትከል መርጫለሁ። ጆ ዴቭራይስ ህብረት ለአረንጓዴው አብዮት በአፍሪቃ የተባለው የልማት ፕሮግራም ምክትል ፕሬዚዳንት ናቸው። ይህ ፎል አርሚ ወርም በመባል የሚታወቀው የሰብል ተባይ ዝርያ ባለፈው ዓመት በጥር ወር በአህጉሪቱ ለመጀመሪያ ጊዜ በናይጄሪያ መታየቱ ሲዘገብ ወደ ሌሎች አካባቢዎች በመዛመትም ባለፈው የመጋቢት ወር ደግሞ በኬንያ መከሰቱን ዴቭራይስ አስታውሰዋል። እየተነጋገርን ያለነው በአካባቢው ገና በመከሰት ላይ ስለሚገኝና የአገሬውን አርሶ አደሮች የበረታ ስጋት ላይ የጣለ የጸረ ሰብል ተባይ አይነት ነው። በከፊልም ከዚህ ቀደም አይተውት የማያውቁት አይነት በመሆኑና እንዴት ሊቆጣጠሩት እንደሚችሉ ባለማወቃቸው ነው። ሌላው ከፊል ምክንያት ደግሞ ገና ድሮ በእርሻቸው ላይ የደረሰው ጉዳት ነው። ከምድር ወገብ ከፍ ብሎ በተለይም ደግሞ በሰሜናዊ ንፍቀ ክበብ ከዩናይት ስቴትስ እስከ አርጀንቲና ባሉ አካባቢዎች በይበልጥ የሚታወቀው ይህ የሰብል ተባይ መንጋ ረዥም ጊዜ መብረር የሚችል ሲሆን እንደ ሳይንቲስቶችም ገለጣ ሴቲቱ በአንድ ጊዜ በሺህ የሚቆጠሩ እንቁላሎችን ትፈለፍላለች። ሞቃታማ የአየር ጠባይ ለሚወደው አውዳሚ የተባይ መንጋ የአፍሪቃ አህጉር አመቺነት እንደሚኖረው ቢታወቅም መጀመሪያውኑ ግን እንዴት እዚህ መድረስ እንደቻለ ባለሙያዎች በእርግጠኝነት መናገር አልቻሉም። ዊልሰን ሮኖ በተባበሩት መንግስታት የምግብና እርሻ ድርጅት የአፍሪቃ ቢሮ የሰብል ምርት ንዑስ ክፍል ተጠሪ ናቸው። የጸረ ተባይ መንጋው ወረርሽኝ የከፋው ድርቅ ያስከተለውን ጉዳትና በምስራቅ አፍሪቃ የምግብ ዋጋን በማናር ችግሩን እያባባሰ ነው ባይ ናቸው። ለዚህም በኬንያ ተከሰተ ያሉትን በምሳሌነት ያነሳሉ ደ ፕራይስ ኦፍ ፉድ የምግብ ዋጋ በተለይ ደግሞ የበቆሎ ዋጋ ባለፉት ጥቂት ወራት ውስጥ ብቻ ለረጅም ጊዜ ከነበረው አማካይ ዋጋ ከዘጠና በመቶ በላይ ጨምሯል። ይህ ድርቁ ያስከተለው ችግር ነው። አሁን ደግሞ የጸረ ተባይ መንጋው ወረርሽኝ ሊያስከትል የሚችለውን መገመት ይቻላል። ባለፈው ዓመት የሚያዚያ ወር አምስት በመቶ የነበረው የዋጋ ግሽበት በያዝነው 2017 ሚያዚያ ወር ደግሞ 12 በመቶ ደርሷል። ይህ አደገኛ የተባይ መንጋ ምንም እንኳን ቁጥራቸው እስከ ሰማኒያ የሚደርሱ የሰብል ዝርያዎችን የሚያጠቃ ቢሆንም በምስራቅ አፍሪካ ግን ዋናው የምግብ አይነት የሆነውንና የገበሬውም ዋና የገንዘብ ምንጭ የሆነውን በቆሎን ነው ያጠቃው። እንደ ሮኖም ግምት በምስራቅ አፍሪቃ ብቻ ከአራት መቶ ሺህ ሄክታር በላይ እርሻ በዚህ የተባይ መንጋ ጥቃት ሲመታ ጣልቃ መግባት ካልተቻለም አራት ቢሊዮን ዶላር የሚገመት የአፍሪቃ በቆሎ ምርት እጣው ውድመት ይሆናል። ወደ ተከታዩ የመጽሔት ርዕስ እንሸጋግራለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የቱርኳቻቸው ረሴፕ ታይብ ኤርዶዋን ትናንት ዋይት ሃውስ ቤተ መንግሥት ውስጥ ያደረጉት ስብሰባ በሁለቱ ሀገሮች መካከል ለሚኖሩት ግንኙነቶች የአዲስ ዘመን መባቻ ነው ሲሉ ገልጸውታል። ኤርዶዋን ወደ ዋሽንግተን የተጓዙት ዩናይትድ ስቴትስ የእስላማዊ መንግሥት ቡድን ጠንካራ ይዞታ የሆነችውን የሶሪያዊቱን ራቃ ከተማ ለመቆጣጠር እየገሰገሱ ያሉትን የኩርድ ተዋጊዎች እንደምታስታጥቅ ይፋ ካደረገች ከሁለት ሳምንታት በኋላ መሆኑ ነው። የሶሪያ ኩርዶች ሽብርተኞች ናቸው ከምትላቸው የራሷ ኩርዶች ድርጅት ጋር ግንኙነት አላቸው የምትለው ቱርክ ሶሪያውያኑን የማስጠንቀቁን ሐሳብ በብርቱ ትቃወማለች። ሌሎች የሁለቱ አገሮች ግንኙነቶች ጉዳዮች በዩኤስ ቱርክ ጉባኤ ላይ ተመክሮባቸዋል። ዝላቲትሳ ሆክ ዝርዝር አላት። ትዝታ በላቸው ታቀርበዋለች። የአሜሪካና የቱርክ ፕሬዝደንቶች ትላንት ዋይት ሀውስ ውስጥ ስብሰባ ተቀምጠው ሲነጋገሩ የኤርዶዋን ደጋፊዎችና ተቃዋሚዎቻቸው በቤተ መንግስቱ አካባቢ ተሰልፈው ነበር። በሌላ በኩል ደግሞ ዋሽንግተን ዲሲ ከሚገኘው የቱርክ አምባሳደር መኖሪያ ቤት ደጃፍ ላይ ሌሎች የደጋፊና የተቃዋሚ ቡድኖች ጎራ ለይተው ይቆራቆሱ ነበር። ዘጠኝ ሰው ተጎድቷል ብሏል ፖሊስ። አንዱ ላይ የደረሰው ጉዳት ከባድ ነው። ሁለት ሰዎችን ማሰሩን ፖሊስ አስታውቋል። የውጭው ድራማ እንዲህ የሆነ ሳለ ሁለቱ መሪዎች በሰጡት የጋራ ጋዜጣዊ መግለጫ፣ ትራምፕ ቱርክ በሽብር ፈጠራ ላይ ያላትን ስጋት በተመለከተ ጥንቃቄ የተሞላበት አካሄድ ነበር የተስተዋለባቸው ቱርክን በሽብር የእስላማዊውን መንግስት ቡድንና ፒኬኬን የመሳሰሉ የሽብር ቡድኖች መጠጊያ እንዳይኖራቸው ለማድረግ በምታካሄደው ጦርነት እንደግፋታለን። ይሁን እንጂ ኤርዶዋን ከመጎጥጎት ባይቦዝኑም ትራምፕ ግን የሶሪያን ቱርኮች ከማስታጠቅ ሀሳባቸው የማፈግፈግ ፍንጫ አላሳዩም። We should never allow those groups to manipulate the religious structure and the ethnic structure of the region. <laughs> ባለፈው ዓመት የተካሄደውን የመፈንቅለ መንግስት ሙከራ አቀናብረዋል እያሉ የሚከሷቸውና ዩናይትድ ስቴትስ ውስጥ በስደት የሚኖሩት ቱርካዊ የሃይማኖት መሪ ፌቱላ ጉለን ተላልፎ እንዲሰጧቸው የሚፈልጉት ኤርዶዋን ብዙ ጥረት ቢያደርጉም የአሜሪካ ባለስልጣናትን ማሳመን አልቀናቸውም። ተንታኞች እንደሚሉት የቱርኩ መሪ በእነዚህ ሁለት ዋና ዋና የሚባሉ ጉዳዮች ላይ አሜሪካ እጆቿን ፈጥና ትሰጠኛለች ብለው ቀድሞውንም ቢሆን አልጠበቁም። ይልቅ ወደ ሌሎች ጠቃሚ ናቸው ወደሚባሉ ንግግሮች ነው የገቡት። የመካከለኛው ምስራቅ ዲሞክራሲ ፕሮጀክት ባልደረባ ሃዋርድ አይዘንሽታንት ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ አብራርተዋል። ቱርክ ውስጥ ለሚያካሄዱት የውስጥ ደህንነት ጉዳይ ፒኬኬን እንዲያሳድዱና በሰሜን ኢራቅ ሲንጀር ላይ ደግሞ ጥቃት መክፈት እንዲችሉ ፍቃድ ሳያገኙ አልቀሩም። ኤርዶዋን ዋሽንግተን ላይ ከአሜሪካ ፕሬዝደንት ጋር መገናኘትና መነጋገራቸው በራሱ ሀገራቸው ውስጥ ተደማጭነትና ክብራቸውን ከፍ ያደርገዋል ብለው አይዘንሽታይን አክለዋል። ባለፈው ዓመት መፈንቅለ መንግስት መሞከሩን ዩናይትድ ስቴትስ አውግዛለች። በአንጻሩ ግን የኤርዶዋን መንግስት ግልበጣውን ጠንስሰዋል ወይንም መርተዋል ሲል በጠረጠራቸው ሰዎች፣ በጋዜጠኞችና በተቃዋሚዎች ላይ ያካሄዱትን ማሳደድም በጽኑ ወቅሳለች። ስ ይህ ጋብቻ የሞቀ ጋብቻ አይደለም። ይሁን እንጂ እንደ ብዙ ያልሰመሩና ደስታ የራቃቸው ትዳሮች አብሮ ተጣብቁ ለመቆየት የሚያስገድዱ በቂ ምክንያቶች አሉ። በዚያ ላይ ወደ ፍቺ መሄድ መዘዙ የባሰ ሊሆን ይችላል። ስለዚህ የዩናይትድ ስቴትስና ቱርክ ለተወሰነ ጊዜ ንዝንዝና መቆራቆስ በበዛበት ጎጆ ለተወሰነ ጊዜ አብረው ለማዝገም የሚገደዱ ነው የሚመስለኝ በአንድ ገጽ ቱርክ የተጠናከሩ ዓለም አቀፍ የመረጃ መረቦች ያሉትና ለደህንነቷ ወሳኝ የሆነው የሰሜን አትላንቲክ የጦር ትብብር ድርጅቱ የኔቶ አባል ሀገር ነች። በሌላ ወገን ደግሞ ዩናይትድ ስቴትስ ባሻት ጊዜ ዘው ብላ ልትጠቀምባቸው የምትችላቸው የላቀ ስትራቴጂያዊ ትርጉም ያላቸው ወታደራዊ መደቦች ያሏትን ቱርክን የመሰለ አጋር በአካባቢው አላት። ተያይዘውም ተናንቀውም ተደጋግፈውም አብረው ያዘግማሉ። ከአሜሪካ ድምፅ የመጽሔት ክፍለ ጊዜ ነው እያደመጣችሁ ያላችሁት፣ አብራችሁን ቆዩ አድማጮች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ከሩሲያ ባለስልጣናት ጋር ያደረጉትን ግንኙነት አስመልክቶ ዋይት ሀውስ ቤተ መንግስት በጽሁፍ የተዘጋጀ ሪፖርት እንዲያቀርብ በሕግ መወሰኛ ምክር ቤት ውስጥ የሕዳጣኑ መሪ ዴሞክራት እንደራሴ ጥሪ አቅርበዋል። ፕሬዝደንቱ የሩሲያን የውጭ ጉዳይ ሚኒስትርና ዋሽንግተን ዲሲ የሚገኙትን በአሜሪካ የሩሲያ አምባሳደር ቢሮቸው ውስጥ ተቀብለው ባነጋገሩበት ወቅት በላቀ ምስጢርነት የተያዙ መረጃዎችን ለሩሲያውያኑ ዲፕሎማቶች ማጋራታቸውን ራሳቸው ፕሬዝደንት ትራምፕም ቢሆኑ አልካዱም። ለዚህ በቅርቡ በትራምፕ አስተዳደር ላይ ለተነሳው ከባድ የፖለቲካ እሳት ሪፑብሊካኖቹ የሚሰጡት ምላሽ እጅግ ጥንቃቄ የተሞላበት መሆኑን ጠቅሶ በሴኔት ቋሚ የቪኦኤ ዘጋቢ ማይክል ቦውማን ዘግቧል። ሰሎሞን ክፍሌ ያቀርበዋል። ፕሬዚደንቱ ትላንት ማለዳ በትዊተር ባስተላለፉት መልእክት በሰብአዊ ምክንያቶችና ሞስኩም እስላማዊ መንግሥት ነኝ በሚለው ነውጠኛ ቡድን ላይ የምታካሄደውን ጥቃት እንድታጠናክር ተጽዕኖ ለማሳደር ሲባል ከሩሲያ ጋር የጸጥታ መረጃዎችን ለመጋራት ሙሉ መብት አለኝ ብለዋል። የትራምፕ ትዊቶች በሴኔቱ የጸጥታ ጉዳዮች ኮሚቴ ከፍተኛውን ዴሞክራት ማርክ ዎርነርን ግን አላረኩም። የለም፣ እኔ ፈጽሞ አላረካኝም። እዚህ ላይ ሊነሱ የሚችሉ ብዙ የተለያዩ ጉዳዮች አሉ። ሕጋዊና ስትራቴጂያዊ ታማኝ ቸሪኮች የምንላቸው ጉዳዮች፣ የደህንነት ጥበቃ ማኅበረሰቡን አመኔታም ይመለከታል። ፕሬዚደንቱ ለሩሲያ ዲፕሎማቶች ስላጋሯቸው ሚስጥሮች ጥልቀትም ይሁን ሞስኮ እንዲያውም ምንም ያካፈሉት ነገር የለም ስትል ስላስተባበለችው ጉዳይ በዋይት ሀውስ ከፍተኛው ባለሥልጣናት የተሰጡ ማረጋገጫዎችን አይጠቅሱም። የብሔራዊ ጸጥታ አማካሪው ኤች አር ማክማስተር ትላንት በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ፕሬዝደንት ትራምፕ ለሩሲያውያኑ ሚስጥር ማጋራታቸው ሙሉ በሙሉ አግባብነት ያለውና የግልጽ ምንጭ ዘገባን መሠረት ያደረገ ነው ብለዋል። ፈጽሞ የማያከራክሩ ማረጋገጫዎች እጥረት ባለበት በዚህ ጉዳይ ላይ እንደ ሴኔተር ጆን ኮርንን ያሉ በርካታ ሪፐብሊካኖች አስተያየት ከመስጠት ተቆጥበዋል። እኔ በእርግጥ እውነተኛውን ነገር አላውቅም። ስለዚህ ሐቁ ምን እንደሆነ በትክክል ከመረዳት ያስቀድሞ አስተያየት ለመስጠት አይመቸኝም። ሐቆች አከራካሪ ሆነው ከተገኙ፣ በምክር ቤቱ የዲሞክራቶቹ መሪ ቻክ ሹመር መፍትሄ ይሆናል ያሉትን ሐሳብ አቅርበዋል። ዋይት ሐውስ ፕሬዝዳንቱ ከሩሲያው ውጭ ጉዳይ ሚኒስትር እና በዋሽንግተን ካሉት አምባሳደር ጋር ያደረጉትን ግንኙነት አስመልክቶ በጽሑፍ የተዘጋጀ ሪፖርት ለኮንግረሱ የጸጥታ ጉዳዮች ኮሚቴ በአስቸኳይ እንዲያቀርብ ጥሪ ያስተላልፋለሁ። ፕሬዝዳንቱ የሚደብቁት ምንም ነገር ከሌለ በጽሑፍ የተዘጋጀው ሪፖርት ለኮሚቴው እንዲተላለፍ መመሪያ ሊሰጡ ይገባል። ቤተ መንግሥቱ ፕሬዚደንቱ ከሩሲያ ባለሥልጣናት ጋር ስላደረጉት ውይይት በጽሑፍ እንዲያቀርብ ሹመር የሰጡትን አስተያየት ባይጋሩም ተጨማሪ መረጃዎች እንደሚያስፈልጉ ግን ሪፐብሊካኑ ሴናተር ጆን ማኬን ተናግረዋል። ጉዳዩን ይበልጥ ለመረዳት ብዙ መሞከር አለብን። ነገሩ ግን በጥልቅ አሳሳቢ ነው። ትራምፕ ለሩሲያ ያጋለጡት ሰው ማን እንደሆነ ማወቅ አለብን። የሴናተር ማኬን አስተያየት ይህን ሲመስል እንደ ዲሞክራቱ ሼልደን ዋይትሃውስ ያሉ ሴናተሮች ደግሞ ሪፐብሊካኖች ይህን ጉዳይ አስመልክቶ በዝምታቸው ይገረማሉ። ሪፐብሊካኖች የቀድሞዋን ውጭ ጉዳይ ሚኒስትር ሂለሪ ክሊንተንን የኢሜል አጠቃቀም አጥብቀው የኮነኑበትን ሁኔታም ከአሁኑ ጋር እያነጻጸሩ ተችተዋል። ሪፐብሊካኖች ያኔ ምንም ጉዳት ሊያስከትል የማይችለውን የሂለሪ ክሊንተን ኢሜል አጠቃቀም አስመልክቶ የወሰዱት እርምጃ ካሁኑ ይለያል። ያኔ ሪፐብሊካኖች ሂለሪ ትታሰር እያሉ መፈክር ያሰሙና ይዘምሩ ነበር። አሁን ግን ራሳቸው ትራምፕ አደገኛ ምስጢራዊ መረጃ ያውም ከሩሲያ ጋር መጋራታቸውን እያመኑ የሪፐብሊካኑ ቅላጼ የተለየ ነው። በሴኔቱ የብዙሃኑ መሪ ሚች ማኮነል ትላንት ዕለታዊውን የምክር ቤቱን መነጋገሪያ አጀንዳዎች ሲያስተዋውቁ የወቅቱን የትራምፕ አነታራኪ ጉዳይ አልጠቀሱም። ይልቅስ ትኩረት ሰጥተው አስተያየት የሰጡት በጤና ጥበቃ ጉዳዮች ዙሪያ ነው። ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ነው። በአዲስ አበባና በአካባቢዋ በዚህ በስቱዲዮ የስርጭታችን መሳሪያዎች ላይ ቴክኒሽያኑ ኦድሬስ ሬጅስ ይገኛል። ፕሮዲውሰሩ ንጉሡ ታምሬ ነው። እንዲሁም ፋሲል ገበየሁ ተለማማጁ ፕሮዲውሰር ነው። እያስተናግድናችሁ ያለ ነው። ሰሎሞን አባትና ቆንጂት ታየነ ሙዚቃ እንጋብዛሁን። አሁን ኤርሚያስ አስፋው ልረሳሽ አልቻልኩም። ልንረሳ አልቻልንም እኛም ኤርሚያስ ቆንጆ ሙዚቃ ነው። ቆንጆ ጣም ዜማ ነው። ዜማ ነው። ወደ ተከታዩ የዝግጅታችን ክፍለ ጊዜ ከመሸጋገራችን በፊት የሰዓቱን ዋና ዋና ዜና ቆንጅት ታሰማናለች። በመካከለኛው አፍሪካ ሪፐብሊክ ውጊያው እንዳገረሸ እየተሰማ ነው። ይህ በከባድ ማስጠንቀቂያ ደወል ሊሰራጭ የሚገባው ነው ሲሉ የተባበሩት መንግስታት የሰብአዊ መብት ኮሚሽነር አሳሰቡ። ባለፈው ሳምንት በሀገሪቱ በሙስሊሞች እና ክርስቲያኖች መካከል በተቀሰቀሰ ውጊያ ከመቶ የሚበልጡ ሰዎች ሲሞቱ፣ በሺዎች የተቆጠሩ ከቀያቸው ተሰደዋል። ትናንት የመንግስታቱ ድርጅት የሰብአዊ መብት ኮሚሽነር ዘይድ ራአድ አልሁሴን በሰጡት መግለጫ አንዳንዶቹ የሀገሪቱ የገጠር አካባቢዎች ወደ ተባባሰ ብጥብጥ እያሽቆለቆሉ መሄዳቸው በዋና ከተማዋ ባንጊና በሌሎችም ከተሞች በመከራ የተገኘ አንጻራዊ ሰላም አደጋ ላይ መውደቁ ነው ሲሉ አስጠንቅቀዋል። የኤርትራ ሙፍቲ የሀገሪቱ የእስልምና ጉዳዮች ማዕከላዊ ማዕከላዊ ጉዳዮች ሊቀመንበር የነበሩት ሼህ አላሚን ኦስማን አላሚን በተወለዱ በዘጠና ሶስት ዓመታቸው አርፈዋል። የሼህ አላሚን የቀብር ስነ ስርዓት ነገ ሐሙስ አስመራ ከተማ ውስጥ እንደሚከናወን የደረሰን ዜና አስታውቋል። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ በአስራዘጠኝ በሀያ ሁለትና በሀያ አምስት ሜትር ባንድ እንዲሁም በናይል ሰዓት የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። አሜሪካና ህዝቧ ተከታዩ ዝግጅታችን ነው። በዩናይትድ ስቴትስ የቨርጂኒያዪቱ ሻርሎትስቪል ከተማ ውስጥ ለኮንፌዴሬት ጄኔራሎችና መሪዎች መታሰቢያ የቆሙ ሐውልቶች እንዲነሱ መወሰኑን ተከትሎ እርምጃውን የተቃወሙ አሜሪካውያን ባለፈው ሳምንት መጨረሻ ከተማዪቱ ውስጥ ሰልፍ ወጥተው ነበር። ከአሁን ቀደምም በተለያዩ የአሜሪካ ደቡባዊ ግዛቶች ያሉ መሰል ሐውልቶች መነሳታቸው ተቃውሞ ቀስቅሶ ያውቃል። የቪኦኤው ኬቪን ኢኖክስ ያጠናቀረው ዘገባ አለ። ቆንጂት በዛሬ የአሜሪካና ህዝቧ ፕሮግራሟ ይዘዋለች። ለእርስ በርስ ጦርነቱ ዘመን ለኮንፌዴሬቶቹ ጄኔራል ሮበርት ኤድወርድ ሊ ቆሞ የኖረውን የመታሰቢያ ሐውልት ከቻርልስቪል ከተማ ለማንሳት የቨርጂኒያ ባለስልጣናት ሲዘጋጁ በሀሳቡ የተከፉ ተቃዋሚዎች ቁጣቸውን ይዘው አደባባይ ወጡ። ኮንፌዴሬት ስቴትስ ኦፍ አሜሪካ በሚል ስርዓት የተደራጁት አስራ አንድ የዛሬቱ ደቡብ ዩናይትድ ስቴትስ ግዛቶች ባርነትና በበረታ መድሎ ላይ የተመሰረተ የአገዛዝና የፖለቲካ ነጻነቶችን ለነጮች ብቻ ያረጋገጠ የዘር ልዩነትን ያራምዱ የነበሩ ግዛቶች የመሰረቱትና በሚሲሲፒው ጄፈርሰን ዴቪስ የሚመራ ሪፐብሊክ ነበር። የዚያ ያልጸና ሪፐብሊክ አባል ግዛቶች አላባማ፣ ፍሎሪዳ፣ ጆርጂያ፣ ሉዊዚያና፣ ሚሲሲፒ፣ ደቡብ ካሮላይና እና ቴክሳስ ነበሩ። በአውሮፓዊ የዘመን አቆጣጠር በ1860 በተመረጡት የዩናይትድ ስቴትስ 16ኛ ፕሬዚደንት አብርሃም ሊንከን የሚመራው የዩናይትድ ስቴትስ መንግስት የኮንፌዴራሊስቶቹን የመገንጠል ሀሳብ ውድቅ በማድረጉ በ1860 እና በ1861 ዓመተ ምህረት ውጊያ ውስጥ ገቡና ለአራት ዓመታት ከዘለቀ ብርቱ የእርስ በርስ ጦርነት በኋላ ድል ተነሱ። በዚያ መራር ጦርነት ውስጥ ኮንፌዴሬቶቹ ከነበራቸው ሶስት ሚሊዮን ባሮችን ጨምሮ ዘጠኝ ሚሊዮን ሰው ግማሽ ሚሊዮኑ ሙትና ቁስለኛ ሆነባቸው። አምስት ቢሊዮን የሚገመት ገንዘብና ንብረትም አጡ። ተማረከ፣ ተቃጠለ፣ ወደመ፣ ጠፋ። የዚያ ውጊያ የኮንፌዴሬትስ ጦር መሪ የነበሩ በ87 ዓ ም ስታንፈርድ ሆል ተወልደው በ87 ሌክ ሲንግተን ላይ በ63 ዓመት እድሜያቸው ያረፉት የቨርጂኒያው ጀኔራል ሊ፣ ሉዊዚያና ግዛት ኒው ኦርሊንስ ከተማ እምብርት ላይ ቆመው የነበረው የኮንፌዴሬቶች ፕሬዚደንት የጀፈርሰን ዴቪስ ሀውልትም በቅርቡ እንዲነሳ ተደርጓል። ተቃዋሚዎች ታዲያ ከሻርልትስቪልም ሆነ ከኒው ኦርሊንስ ከተሞች ሀውልቶቹ እንዲነሱ መደረጉ በአሜሪካ ነጮች ታሪክ ላይ የተነጣጠረ ጥቃት ነው ብለው ያማርራሉ። ይህ አመለካከት ነው ዛሬ አክራሪ ቀኝ ንቅናቄ ፍልስፍና ተብሎ እየተጠራ ያለው። ሪቻርድ ስፔንሰር የብሔራዊ ፖሊሲ ኢንስቲትዩት ባልደረባ ናቸው። ከእንግዲህ ወዲያ በታሪካችን በማንነታችን ላይ ጥቃት አይፈጸምም። በሁለቱም ከተሞች በተካሄዱት የተቃውሞ ሰልፎች ላይ የተገኘው ተሳታፊ ታዲያ ከመቶ የሚበልጥ አይደለም። የሻርሎትስቪል ከተማ ከንቲባ ማይክ ሲግነር የሚያሳስበው ቁጥሩ ሳይሆን መልእክቱ ነው ይላሉ። እንደሚመስለኝ ሕዳጣንና እንዲሁም ለጉዳት ተጋላጭ በሆኑ የኅብረተሰባችን ክፍሎች ዘንድ ፍርሃትና ሽብርም ጭምር ለመፍጠር የታሰበ ነው። ዩናይትድ ስቴትስ ውስጥ የባሪያ ስርዓት እንዲጸና ይዋጉ የነበሩ ግለሰቦች ሐውልቶች በዩናይትድ ስቴትስ ከዋና ዋና እንዲሁም ከትናንሽ ከተሞች የተነሱ ሲሆን በደቡባውያኑ የአሜሪካ ግዛቶች ውስጥ ሳይቀር ሐውልቶቹ እንዲነቀሉ እየተደረገ መሆኑ የለውጥ ምልክት ነው ይላሉ የፍሎሪዳ ዩኒቨርሲቲው የታሪክ ምሁር ኢብራም ኬንዲ። አሁን ያሉት የከተሞቹ ነዋሪዎች እነዚህ ግዙፍ ሐውልቶች ለመታሰቢያቸው የቆሙላቸው ሰዎች ከተሞቻቸው እንዲታወቁባቸው ወይም የከተሞቻቸው ምንነት ከስሞቻቸው ጋር እንዲጣበቁባቸው የሚፈልጓቸው አይነት ሰዎች አለመሆናቸውን የተገነዘቡ ናቸው። ይሁን እንጂ እነዚህ ጽንፈኛ ቀኞችን ቢሆን እኮ የአሜሪካ ታሪክ አካል ናቸው ይላሉ ኬንዲ። ደግሞም እኮ የሲቪል መብቶች ትግሎች መሪዎችንም ሆነ አክራሪዎቹን ቀኝ ነጠቅ አሜሪካውያን የሚያነቃቃውና የሚስበው የዩናይትድ ስቴትስ የነፃነትና መሰረታዊ እሴቶችና የተስፋ እምነቶቻቸው ናቸው ይላሉ ኢብራም ኬንዲ። አብርሃም ሊንከን ራሳቸው እኮ ስለዚህ የነጻነት ሁለት ገጽታዎች ተናግረዋል። በአንድ በኩል ከባርነት ነፃ ለመውጣት የሚሹ ያሉትን ያህል፣ በሌላ በኩል ደግሞ ባሪያ የመግዛትና የመያዝ ነጻነት መጠበቅ አለበት ብለው የሚከራከሩ አሉ። እናም እነዚህ የነጻነት ሁለት ግንዛቤና ኃይሎች በአሜሪካ ዘወትር በማያቋርጥ ጦርነት ውስጥ ያሉ ይመስለኛል። የፍሎሪዳ ዩኒቨርሲቲው የታሪክ ምሁር ኬንዲ ይቀጥላሉ፣ እንዲህ ሲሉ የባርነት ስርዓት አስታዋሽ የሆኑ አብዛኞቹ ግዙፍ ሐውልቶች እንዲነሱ እየተደረገ ቢሆንም አሜሪካውያን በታሪካቸው ዙሪያ በነፃነት መነጋገራቸው ግን ሳያቋርጥ ይቀጥላል። አመሰግናለሁ ቆንጂት። ተከታዩ ዲሞክራሲ በተግባር ነው። በኢትዮጵያ የፍትህ ሳምንት ከሚያዝያ 30 እስከ ግንቦት 6 2009 ዓ ም ተከብሯል። የህግ የበላይነት ለዘላቂ ሰላምና ለህዝቦቿ አንድነት በሚል ለሰባተኛ ጊዜ መከበሩ በሀገር ውስጥ መገናኛ ብዙኃን ተዘግቧል። ይህንን መነሻ በማድረግ ሁለት የህግ ባለሙያዎች የፍትህ ይዞታውን እንዲገመግሙ ጋብዘናል። አቶ ተማም አባቡልጉና፣ አቶ ሞላ ዘገየን ጽዮን ግርማ አወያይታለች። ባለፈው ሳምንት በኢትዮጵያ ሰባተኛው የፍትህ ሳምንት መከበሩ በሀገር ውስጥ መገናኛ ብዙኃን ሲዘገብ ቆይቷል እና በዚህ አከባበር ላይ የፍትህ ተቋማት የተጠያቂነትን አሰራር ከሚያጎለብቱ እንዲሁም በህዝብና በተቋማቱ መካከል ያለውን ግንኙነት ከሚያጠናክሩ አሰራሮች መካከል አንዱ ነው በሚል ሲገለጽ ነበር። እናንተ ለህግ ባለሙያነታችሁ በተለይም ደግሞ በጥብቅና ሙያ ላይ ስላላችሁ በየቀኑ ወደ ፍትህ ተቋማቱ ለጉዳይ መመላለሳችሁ አይቀርም እና አሰራሩን ታውቁታላችሁ በሚገባ ተብሎ ይገመታል። እና የፍትህ ሳምንት በሚል መከበሩ ካለው አሰራር ጋር ይዛመዳል ወይ? ከአቶ ሞላ ዘገየ ልጀምር መሰለኝ። ባሉ መከበሩ እኮ ችግር የለውም። ነገር ግን የፍትህ አካላቱ ህብረተሰቡ በሚጠይቀው ደረጃ ሰቡን የፍትህ ጥማት እያረግኩ ነው ወይ? ጥያቄው ፍትህን ለህብረተሰቡ ህብረተሰቡ በሚጠብቀው ደረጃ እየሰጡት ነው ወይ? ነው ጥያቄው። አቶ ሞላ እንግዲህ እናንተ ፍርድ ቤት እንደሚመላለስ ሰው የፍትህ አሰራሩን እንደሚያይ ሰው ልምዳችሁ ምንድን ነው የሚያሳየው? ይዛመዳል ወይ? እርስዎ እንዲመልሱልኝ ነው ጥያቄውን ይጠያ ያነሳሁት እኔ እንግዲህ ሲበችስ ፍርድ ቤት እኮ የተበቃ መስሪያ ቤት ነው። በቃ መስሪያ ቤት አብዛኛው ጊዜያችንን አብዛኛው ሰዓታችንን የምናሳልፈው እዛ ነው። እንግዲህ በዚህ አካባቢ የሚታዩ ችግሮች ብዙ ናቸው፣ በጣም ብዙ ናቸው። ነገር ግን እንዲያው ወደ ዳኝነቱ ትኩረት ልስጥና ዳኝነቱ በህገ መንግስቱ የተደነገገ ነጻነት አለው፣ ህገ መንግስታዊ ዋስትና አለው። ዳኞች በህሊናቸው ተመርተው ህግን መሰረት አድርገው መወሰን እንዳለባቸው ተደንግጓል። ይሄ ውሳኔ ደግሞ እንደማያስጠይቃቸውም ጭምር ተደንግጓል። እንግዲህ ከዚህ አንጻር ይሄ በህገ መንግስቱ የተደነገገ ድንጋጌ ስራ ላይ ውሏል ወይ? መሬት ላይ ወርዷል ወይ? በተለይ የፍትህ አካላትን የሚመለከተው ድንጋጌ መሬት ላይ አልወረደምና መሬት ላይ ይውረድ ነው ምለው። እሺ በጣም አመሰግናለሁ አቶ ሞላ። አቶ ተማም መስመር ላይ ያሉና ጥያቄውን መድገም የሚጠበቅብኝ አይመስለኝም። እስቲ ከዚህ ጋር እርሶ ምንድን ነው የሚሉት? ፍርድ ቤት እንደሚውል ሰው አሁን ያለው የፍትህ ስርዓት ምን ይመስላል? እንደዚህ መከበሩስ፣ ውይይቶች መደረጉስ የሚሰጠው ጥቅም አለ ወይ እዚህ ላይ አስተያየት ይስጡኝ አመሰግናለሁ በኢትዮጵያ የህግ የበላይነት የስርአቱ በተሻለ መንገድ የመስራት ዲሞክራሲ መስፈንን በተመለከተ አሁን ባለው ህገ መንግስት እና አሰራር መጠበቅ ማለት ማሽላ ዘርቶ በቆሎ እንደመጠበቅ ነው ኢትዮጵያ ህገ መንግስት ሶስቱ የመንግስት መስሪያ ቤቶች ተጠባብቆ እንዲሰሩ የህግ አውጪ ህግ አስፈጻሚ ና ህግ ተርጓሚው ተጠባብቆ እንዲሰሩበትን ቼክ እንደ ባላንስስ የሚባለውን አሰራር አላስቀመጠም ይህ ባልተቀመጠበት ሁኔታ ፍርድ ቤቶች ህገ መንግስት አይተረጉሙም ፍርድ ቤት ቤቶች የመንግስት መሰሪያ ቤቶችን አሰራር ህጋዊነትና ህጋዊነትን በተመለከተ አይቶ ምናምን ማለት የማየት ስልጣን የላቸውም። ስለዚህ በእኛ ሀገር አሁን ባለው ሁኔታ አንደኛው የፍትህ ስርዓትን ማክበር የህግ በላይነትን የመፍጠር ጉዳይ ከሆነ ፍትህ ሳምንት እየተከበረ ያለው ያ ሊፈጠር አይችልም። አሁን ባለው ህገ መንግስቱ መለወጥ አለበት፣ አሰራሩ መለወጥ አለበት፣ የሰዎቻችን አስተሳሰብ መለወጥ አለበት። ህገ መንግስቱን ያወጣው የኢህአዴግ ብቻ ነው፣ የኢህአዴግ ሀሳብ ብቻ ነው ዛ ለተንጸባረቀው ኢትዮጵያውያን በሙሉ የራሳ ያላቸው የሆነ የሁ- የሁሉ ከሊቅ እስከ ደቂቅ ኢትዮጵያዊ በሙሉ የተሳተፈበት ህገ መንግስት ወጥቶ፣ የወጣው ህገ መንግስት ደግሞ ሶስት መንግስት የስልጣን አካላት ተጠባብቆ የሚሰሩበትን ስርአት አስቀምጦ ፍርድ ቤት ህገ መንግስቱ የሚሰሩ ተደርጎ ካልተቀመጠ በስተቀር በዚህ ሁኔታ የህግ የበላይነትም ሊፈጠር አይችልም። የኢትዮጵያ ውስጥ የፍትህ ሳምንት መከበር የጋዜጣ ነጻነት ማክበር እንደ መከበር ማለት ነው። በዚህ ጊዜ እነ ጌታቸው ወርቁ እስር ቤት ናቸው፣ ኤልያስ ገብሩ እስር ቤት ነው። ሌሎችን እስር ቤት ያሉ ጋዜጠኞች ባሉበት ሁኔታ አሁን ኤልያስ ወይ ፍርድ ቤት አልቀረበ ወይ ከእዛ ከተመሰረተ ዝም ብሎ በታሰረበት ሁኔታ ባለፈው ሳምንት ግን የኢትዮጵያ ውስጥ የፕሬስ ነጻነት ቀን ተከብሎ ተከብረዋል። ስለዚህ በአንድ ሀገር ውስጥ የአንዱ አሰራር ከተበላሸ ሌላው ይበላሻል ተለይቶ ሊሆን አይችልምና፣ አሁን ባለው ሁኔታ በኢትዮጵያ ውስጥ ፍትህ ስርዓቱ ይሄ ደረጃ ነው ያለው ማለትም አይቻልም። አቶ ተማም በጣም አመሰግናለሁ። አቶ ሞላ፣ የፍትህ ስርዓቱ ለህግ የበላይነት መገለጫ እንደሆነ ይታወቃል። በየትኛውም ሀገር የፍትህ ስርዓቱ ነጻነቱ የተጠበቀ አሰራር መኖር አለበት እና በኢትዮጵያ ውስጥ ያለው አሰራር ምን ያህል ነው ነጻነቱ የተጠበቀ የሆነው? እነዚህንስ በተመለከተ የፍትህ ሳምንቱ ሲከበር የተደረጉ ውይይቶች አሉ ወይ? በሙያ ባልደረባ አባባል የማልስማማው በህገ መንግስቱ ሶስቱ ተቋሞች ቼክና ባላንስ መጠበቂያ ተቋሞች በህገ መንግስቱ ላይ ሰፍረዋል። የኔ ችግር ያለው ህገ መንግስቱ ፍጹም ነው እኳ አይደለም። ህገ መንግስቱ የሚጎለው ነገር አለ፣ ብዙ የሚጎሉት ነገሮች አሉ። ከአረቃቀቁ ጀምሮ እስከ አጸዳደቁ ድረስ ጉድለቶች ያሉት ህገ መንግስቱ እሱ ምንም የሚያነጋግርና የሚያከራክር ጉዳይ አይደለም። አሁን የሚያነጋግረው ነገር ምንድን ነው? ይህ ህገ መንግስት በተለይ ለዳኝነት አካሉ የሰጠው ነጻነት ይህንን ለማስከበር የተሾሙት ሰዎች ነፃነቱን አላስገኙለትም ነው። ነፃነቱን አላስገኙለትም። ነፃነት ስላላገኘ በነፃነት ስለማይሰራ የህግ የበላይነትን ሊያስከብር አልቻለም። ነገር ግን ተጠቅሷል። ልዩ ልዩ ድንጋጌዎች አሉ። ዳኞችን የሚመለከት፣ ፍርድ ቤትን የሚመለከት፣ በነፃነት እንዲሰሩ እና የመሳሰሉ ድንጋጌዎች አሉ። መለስ ብሎ ሕገ መንግስቱን ተመልክቶ አንብቦ እንዲህ አይነት ነፃነት ተደንግጓል በሕገ መንግስቱ ላይ ይህንን ነፃነት እንዴት እናስከብር ብለው አልጠየቁም። የህግ በላይነት ካልተከበረ ደግሞ የሁሉ ነገር ቁልፍ እሱ ነው። መቤቴ ነፃና ገለልተኛ የሆነ ተቋም መንግስት አቋቁሞ የገለልተኛ አቋም ለምንድን ነው የህግ የበላይነት ያልተከበረው የሚለውን ጥያቄ ይመልስ፣ ዝርዝር ጥናት አድርጎ። አቶ ሞላ በጣም አመሰግናለው። እንደው በመጨረሻ በዛውም ያጠቃልሉልኛል። አቶ ተማም የህግ ባለሙያዎች ፍርድ ቤት ሲውሉ የየለት ስራቸው ሲሆን በፍርድ ቤት ውስጥ ከባለ ጉዳዮች ጋር፣ ከአቃቢ ህግ ጋር፣ ከዳኞች ጋር፣ ከሌሎች ጠበቆች ጋር ግንኙነቱም የዛኑ ያህል ነው። የዕለት ተዕለት ስራ ስለሚሆን እንደው በርሶ አስተያየት በዚህ በሚውሉበት ጊዜ ካገኙት ከሰበሰቡት አስተያየት ዜጎች በህግ የበላይነቱ ላይ እምነት አላቸው ወይ በአሰራሩ ላይ በፍርድ ቤት ስርዓቱ ላይ እምነት አላቸው ወይ እንደ ባለሙያስ እናንተስ ምን እምነት አላችሁ በዚህ ላይ ይሄንን በዚህ ላይ ሀሳብ ይስጡኝና ያጠቃሉልኝ በአቃቢ ህግ ፍርድ ቤት ዳኞች አንድ ላይ ስልጠና ይወስዳሉ የመንግስት ፖሊሲ ይሰረጥናሉ ይህን አቶ ቦላም ያውቃል ሁላችንም እናውቃለን ይገማገማሉ እርስ በርሳቸው ይሄ ሁኔታ ብቻውን እኮ ፍርድ ቤት ነጻና ገለልተኛ ሊሆን እንደማይችል ያመለክታል። ሁለተኛ ደግሞ የዳኞች አሿሿም ከዳኞች እስከ ስልጣን መባረር የዳኞችን መሾሚያ ያህዙ ራሱ ገለልተኛ እንዳይሆኑ ያደርጋቸዋል፣ በአስፈጻሚ አካል ስር እንዲሆኑ ያደርጓቸዋል። ቼክ እንደ ባላንስስ የሚባለው በየትኛው ህገ መንግስት አንቀጽ ላይ አለመጠቀሱም ይሄ ሁኔታ እንዳይፈጠር ያደርጋል። ስለዚህ ዞሮ ዞሮ ኢትዮጵያ መንግስት አጠናውት ባለው ጥናትም ፍትህ ስርዓቱ ላይ ህዝቡ መተማመን የለውም። ስለዚህ አሁን ባለው ህገ መንግስት አሁን ባለው አሰራር ይህ ነገር ከዚህ በላይ እየተበላሸ እንጂ እየተሻሻለ የሚሄድበት ሁኔታ አይኖርም ብዬ የምማየው። ህዝቡም ከብዙ ሰዎች ጋር ግንኙነት አለን፣ በስራም በምንም ማንም ሰው በፍትህ ስርዓቱ ላይ እምነት የለውም፣ እውነቱን ለመነጋገር። የመጨረሻ እንድትሰጪ እንድትሰጪኝ። እሺ፣ ይቀጥልዋል። ምንድን ነው እኔ እኮ ይህንን የተባለውን ችግር አሁን የተለያየ ሰው ብትጠይቂው የተለያየ ነገር ነው የሚነግርሽ። እኔና ተማም እንኳ አሁን የተለያየ ነገር ነው እያወራን ያለነው በአንድ አጀንዳ ላይ ስለዚህ ይህ እንዳይሆን ባለሙያዎች ያጥኑት ነው እርሻለሁ። ይቅርታ፣ ፖሊስ፣ አቃቢ ሕግና ዳኛ አንድ ላይ መሰብሰቡ እንደ ኖርማል ነፋ ሕግ ባለሙያ ትሞላ ትክክል ነው ትላለህ ወይ ነው አሁን ምን ጥናት ይፈልጋል? ይህ ፍርድ ቤቱ እኮ ገለልተኛ እንዳይሆን ፖሊስ ዳኛውን የሚገመግም ከሆነ አንድ ላይ የመንግስት ፖሊሲን ስልጠና የሚሰጣቸው ከሆነ ፍርድ ቤት ዳኛ ሕግም መተርጎም ስራው ፖሊሲ የሚባለውም ሕግ ውስጥ አለ ተብሎ ነው የሚገመተው። ከዛ ውጭ የመንግስት ስራ አስፈጻሚ አካላት ዳኞችን ሰብስቦ ስልጠና የሚሰጡበትን ሁኔታ አንተም እኔም እናቃለን። ይህ ማለት ምን ጥናት ይፈልጓል? ፍርድ ቤቱ ነጻና ገለልተኛ ላለመሆኑና ሊሆን ላለመቻሉ ማለት ነው። አመሰግናለሁ። አቶ ሞላ እዚህ ጋር እንግዲህ ድል ስጦት የዳኝነት ነጻነትን የሚመለከቱ በየዕለቱ የምንመለከታቸው ነገሮች እኮ ብዙ ናቸው። የመፍትሄ ሀሳብ ግን መጠቆም አለበት። ትክክል አለመሆኑን መናገር ብቻ ብቻውን እኮ በቂ አይደለም። ትክክሉ ምንድን ነው? የኢትዮጵያ የፍትህ አካላት ሕግ የበላይነትን እውን ለማድረግ እስካሁን የመጡበት ምንድን ነው? አሁን ያለባቸው ችግር ምንድን ነው? በሁሉም ዘርፍ፣ በዳኞች አሻሿም፣ በምንም በምንም በምንም ያለባቸው ችግር ምንድን ነው ይታወቃል። ሌሎች ማናቃቸው የማናቃቸው ችግሮች ሊኖሩ ይችላሉ። ያሁሉ ትቶ መፍትሄ ግን መቅረብ አለበት ነው። ሁለታችሁንም አመሰግናለሁ። እንዳልኩት የሳጠበትም ስላለ በዚህ ጉዳይ ላይ እንደው ሌሎች ባለሙያዎችንም የተሳታፊዎችንም አስተያየት የህዝቡንም ባለጉዳዮችንም ጨምረን ሰፋ ባለ ዝግጅት ይዘን እንመለስና ያን ጊዜ ጋብዛችኋለን። ለዛሬ ግን ሁለታችሁንም አመሰግናለሁ። እግዚአብሔር እኔም ጽዮንና እንግዶቿን አመሰግናለሁኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የመን ውስጥ በሑት አማጽያንና በሳውዲ አረቢያ በሚደገፈው በህዝብ የተመረጠ የሀገሪቱ መንግስት መካከል ለሁለት ዓመታት ያህል ሲካሄድ የቆየው ግጭት የየመን ህዝብ እጅግ አስከፊ የሆነ ረሃብ እንዲገጥመው አድርጓል ሲሉ የኖርዌይ የሰብአዊ ረድኤት መሪ ያን ኤግላንድ ተናግረዋል። የተባበሩት መንግስታት ድርጅት በገለጸው መሰረት ግጭቱ እንደ አውሮፓ አቆጣጠር መጋቢት 2015 ዓ ም ከተጀመረበት ጊዜ አንስቶ 4800 ሲቪሎች ተገድለዋል፣ ከ8200 በላይ የሚሆኑት ደግሞ ጉዳት ደርሶባቸዋል። ከ3 ሚሊዮን በላይ የሚሆኑ የሀገሪቱ ዜጎች ከመኖሪያቸው ተፈናቅለዋል። ስለሆነም ከሀገሪቱ ህዝብ 70 ከመቶ የሚሆኑት ወደ 19 ሚሊዮን የሚጠጉት ማለት ነው ሰብአዊ ረድኤት ያስፈልጋቸዋል በአሁኑ ወቅት 17 ሚሊዮን የሚሆኑ ሰዎች የረሃብ አደጋ ይጠብቃቸዋል የሀገሪቱ ኢኮኖሚ በግጭቱ ምክንያት ተደርምሷል የምግብ የመድኃኒትና የነዳጅ ዘይት አቅርቦት እንዳይገባ እክል ሆኗል ግጭት ከመከሰቱ በፊትም ቢሆን የመን 90 ከመቶ ምግቧን አብዛኛውን ነዳጅ ዘይትና መድኃኒት ከውጭ ነበር የምታስገባው ይህም ማለት ግጭቱ እስካላቆመ ድረስ እያንዣበበ ያለውን ሰብአዊ ቀውስ ራሷን ችላ ለመወጣት የምችልበት ሁኔታ የመነመነ ነው። ዩናይትድ ስቴትስ ለየመን ብዙ ረድኤት ከሚሰጡት ሀገሮች አንዷ ናት። ባለፈው ሚያዝያ ወር የዩናይትድ ስቴትስ መንግሥት የየመን ሕዝብን ለመርዳት ሲል ከሚያቀርበው ሰብአዊ ረድኤት በተጨማሪ ወደ 94 ሚሊዮን ዶላር የሚጠጋ ገንዘብ ሰጥቷል። ከአምና አንስቶ ዩናይትድ ስቴትስ ለየመን የሰጠችው ሰብአዊ ረድኤት 526 ሚሊዮን ዶላር ደርሷል። ገንዘቡ ለሚያስፈልጋቸው ቤተሰቦች ምግብና ንጹህ የሚጠጣ ውሃ ለማቅረብ፣ በምግብ እጥረት የተጎዱት ልጆች ደግሞ ጠጋኝ ምግብ እንዲያገኙ ለማድረግ ይውላል። የበሽታ መዛመትን ለመከላከልና ንጽህና ለመጠበቅ የሚያስፈልጉ ነገሮችንና መድኃኒት ለማቅረብ፣ የጤና ጥበቃ ሰራተኞችን ለማሰልጠንም ይውላል። በውጊያው ምክንያት ከመኖሪያቸው ለተፈናቀሉት ሰዎች የአስቸኳይ ጊዜ መጠለያም ይኖራል። በዋናነት እንዲህ አይነት ሰብአዊ ቀውስን የሚያስከትለው ግጭት ነው። ዩናይትድ ስቴትስ ለየመን ህዝብ ሰብአዊ ረድኤት ማቅረቡን ትቀጥላለች። ግጭቱ በሰላማዊ መንገድ እንዲፈታም ትጥራለች። የመን ያሉት ወገኖች ሁሉ በመላ ሀገሪቱ የንግድና የሰብአዊ ረድኤት ተደራሽነት እንዲኖር እንዲያደርጉ ዩናይትድ ስቴትስ ጥሪ ታቀርባለች። ሌሎች ለጋሾችም የረድኤት መጠናቸውን ከፍ እንዲያደርጉ ዩናይትድ ስቴትስ ጥሪ ታቀርባለች ሲል የዕለት ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት ድረስ። አሁን የሰዓቱን ዋና ዋናና የማጠቃለያ ዜና ቆንጅት ታሰማናለች። የሱዳን ፕሬዝደንት ኦመር ሀሰን አልበሽር በያዝነው ሳምንት መጨረሻ ሳውዲ አረቢያ ውስጥ በሚካሄደው የመሪዎች ስብሰባ ላይ እንዲገኙ መጋበዛቸው የመብት ተሟጋቾችና ተንታኞችን እያነጋገረ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በዚያ ስብሰባ ላይ እንደሚገኙ ይጠበቃል። የሱዳኑ ፕሬዝደንት በዓለም አቀፍ የወንጀል ፍርድ ቤት በጦር ወንጀል ተከሰው የሚፈለጉ በመሆናቸው መጋበዛቸው ንግግርና ውዝግብን ፈጥሯል። ተቃውሞም ገጥሞታል። የተባበሩት መንግስታት የህጻናት መርጃው ድርጅት ዩኒሴፍ ከትናንት በስቲያ ሰኞ ባወጣው አዲስ ሪፖርት በመካከለኛው ምስራቅና በሰሜን አፍሪካ ሀገሮች ከአራት ልጆች አንዱ በድህነት እንደ ንጹህ ውሀና ተገቢ መጠለያ የመሳሰሉ እጅግ መሰረታዊ አቅርቦቶችን አቶ እንደሚኖር አመለከተ። አስራ አንድ የአረብ ሀገሮችን አካቶ የተካሄደው ጥናት ሀያ ዘጠኝ ሚሊዮን ህጻናት ሁለት ወይም ከሁለት በላይ በቂ የተመጣጠነ ምግብ፣ መሰረታዊ ትምህርት፣ የንጽህናና የመረጃ አቅርቦትን የመሳሰሉ ለህይወት እጅግ መሰረታዊ ፍላጎቶችን በማያገኙበት የድህነት አረንቋ ውስጥ ነው የሚኖሩት ብሏል። ሰሜናዊ ዩናይትድ ስቴትስ ክፍለ ግዛት ሚኒሶታ ያሉ በመቶዎች የሚቆጠሩ አፍሪካውያን የተሰጣቸውን ጊዜያዊ የኢሚግሬሽን የመኖሪያ የመቆያ ፈቃድ ሊያጡ እንደሆነ እየተሰማ ነው። በ2014 እንደ አውሮፓውያን ዓመተ ምህረት ከሶስት ዓመታት በፊት ማለት ነው። ሶስት የምዕራብ አፍሪካ ሀገሮች ላይቤሪያ፣ ሴራ ሊዮን እና ጊኒ በኢቦላ በሽታ ወረርሽኝ ከተጠቁ በኋላ ከነዚህ ሀገሮች የሆኑ ቁጥራቸው ወደ አምስት ሺህ የሚደርስ አሜሪካ የመጡ ዜጎች ወረርሽኙ በየሀገሮቻቸው በቁጥጥር ስር እስከሚውል ድረስ እዚሁ መኖርና መስራት እንዲችሉ ልዩ ፈቃድ ተሰጥቷቸው ነበር። ባለፈው ዓመት ሶስቱም ሀገሮች ከኢቦላ ነፃ ተብለዋል። ስለዚህም አንድ የሚኒሶታ ሬዲዮ እንደዘገበው ጊዜያዊ የመቆያ ፈቃድ የተሰጣቸው ሰዎች ወደ ሀገራቸው መመለስ ወይም ሕጋዊ የመኖሪያ ፈቃድ ማግኘት ይኖርባቸዋል ተብለዋል። አመሰግናለሁ ቆንጂት፣ እስቲ አሁን ደግሞ አጠራ ጥር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 22 ብር ከ92 ሳንቲም ተመንዝሯል። ዛሬ የባንክ የመሸጫ ዋጋ ነው የመግዣ ዋጋ ነው 22 ብር ከ92 ሳንቲም፣ የመሸጫ ዋጋ 23 ብር ከ38 ሳንቲም ነው። አንድ ዩሮ 25 ብር ከ38 ሳንቲም፣ አንድ እንግሊዝ ፓውንድ 29 ከ56 ሳንቲም ተመንዝረዋል። የኢትዮጵያ ብሔራዊ ባንክ ዛሬ ረቡዕ ግንቦት 9 2009 ዓ ም ዌብሳይቱ ላይ ያወጣው መረጃ ነው። ኤንቢኢ ዶት ጂኦቪ ዶት ኢቲ ብትገቡ 18 ምንዛሬዎችን የያዘ ዝርዝር ታገኛላችሁ። ነገ ግንቦት 10 2009 ዓ.ም ሐሙስ አዲስ አበባ ዝናባማ እንደምትሆን ተተንብዋል። ሙቀቷ ከፍተኛው 12 ዝቅተኛው 24 ዲግሪስ ይቅርታ፣ ከፍተኛው 24 ዝቅተኛው 12 ዲግሪ ሴልሽየስ ይሆናል። በአብዛኞቹ የሀገሪቱ ክፍሎች በመጪዎቹ ሶስት ቀናት እርጥበትና ዝናብ እንደሚኖር ተተንብዋል። በኢትዮጵያ ከፍተኛው የባሌ የሰመራው አርባ ዲግሪ ሴልሽስ ከፍተኛው ማለት ነው። ዝቅተኛው ደግሞ የባሌ ሮቤ ዝቅተኛ ዘጠኝ ዲግሪ ሴልሽስ ነው። የዛሬ የኢትዮጵያ ሚቴሮሎጂ ኤጀንሲ መረጃ ነው። ኢትዮሜት ዶ ጂኦቪ ዶ ኢቲ ብትገቡ ከ18 የተለያዩ የኢትዮጵያ ግዛቶች ጣቢያዎች የተሰባሰቡ መረጃዎችን ታገኛላችሁ። ልክ በዛሬው ዕለት በ1965 ዓመተ ምህረት የኦተር ጌት ቅሌት ክርክር ሂደት በቴሌቪዥን በቀጥታ መተላለፍ ተጀመረ። ይህ የቅሌት ታሪክ ለሰላሳ ሰባተኛው ፕሬዚደንት ሪቻርድ ኒክሰን ያለ ጊዜያቸው ከስልጣናቸው መባረር ምክንያት ሆነ። ልክ የዛሬ አምስት ዓመት ሁለት ሺ አስራ ሁለት ዓመተ ምህረት በአውሮፓ አቆጣጠር ማለት ነው፣ ወይም በኢትዮጵያ ሁለት ሺ አራት ዓመተ ምህረት ዶና ሳመር የዲስኮ ንግስት አረፈች። አሁን ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ቀሩ። ፕሮዲውሰራችን ላንቺ ብዬ የጥላሁን ገሰሰን እየጋበዘን ነው ያለው። በእኛ በኩል በዋና አዘጋጇ ትዝታ በላቸውና በሌሎችም ባልደረቦች ስም እንሰናበታችኋለን። ሰሎሞን አባትና፣ ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ዝግጅት ይቀርባል። በእኛ በኩል ደህና ደሩ፣ ደህና ደሩ።